ሳይንስና ቴክኖሎጂ ባለንበት የዲጂታል ዘመን ቴክኖሎጂ በሰው ልጆች ሕይወት ላይ ወሳኝ ሚና ይጫወታል። ቴክኖሎጂ ተግባቦትና የመጓጓዣ ዘዴን በማሻሻል ሕይወትን ቀላልና ምቹ እያደረገ ይገኛል። ትምህርትን ለሁሉም ተደራሽ በማድረግ፣ የጤና አገልግሎትን በማሻሻል ንግድና አስተዳደርን የተሳለጠ በማድረግ ቴክኖሎጂ ዓለምን ትንሽና የተሻለ የመኖሪያ ቦታ እያደረገ ነው። የበይነመረብ የተንቀሳቃሽ ስልኮችና የኮምፒውተሮች ወደ ዲጂታል ቴክኖሎጂው መምጣት ደግሞ የሰዎችን ግንኙነት በማሻሻል ያኗኗር ዘይቤን በጎ በሆነ መልኩ ለመለወጥ አስተዋጽኦ አድርጓል። ከዚህ አኳያ ቴክኖሎጂ በሰው ልጆች ህይወት ውስጥ ጠቃሚና አስፈላጊ የሆነ መጥቷል። ያም ሆኖ የቴክኖሎጂ አጠቃቀም በአግባቡና ጥንቃቄ የታከለበት ካልሆነ ይዟቸው የሚመጣ የራሱ አሉታዊ ተጽዕኖዎችም አሉት። ከነዚህም መካከል በልጆች አስተዳደግና ጤና ላይ የሚያሳድረው አሉታዊ ተጽዕኖ አንዱ ነው። የህፃናት እድገት ባለሙያ የሆኑት ረዳት ፕሮፌሰር አጸደ ተክለ ሃይማኖት እንደሚሉት በተለይ ከአምስት አመት በታች ባሉ አዳጊ ህፃናት ላይ ከፍተኛ ጫና ያሳድራል። በዚህ ባለንበት ዘመን አንድ ጥሩ ነገር እንዳለው ሆኖ ዲጂታል ደግሞ ለልጆች እድገት የፈጠረው እንትን አለ ብለን እናምናለን። ምክንያቱም ብዙን ሰአትና ብዙን ደቂቃ እዛ ጋ ስክሪን ታይም ላይ ኒ ፎርም ኦፍ ስክሪን ታይም ላይ በሚያሳልፉ ጊዜ ለልጆች አምሮ እድገት ላይ የሚፈጥረው ጫና አለ። ከጫናም አልፎ ደግሞ የችግር ወይም የአፌክት የሚያደርጉ ምልክቶችንም ያመጣል። ቴክኖሎጂ የህይወታችን አካል እየሆነ በመጣበት በዚህ የዲጂታል ዘመን በልጆች እድገት ላይ እንዴት ተጽዕኖ እንደሚያሳድር መረዳት አስፈላጊ ነው። ይህንን ከግምት ውስጥ በማስገባትም ዓለም አቀፉ የጤና ድርጅት በተለያዩ የዕድሜ ክልል ውስጥ ያሉ ልጆችን የዲጂታል ቴክኖሎጂ አጠቃቀምን በተመለከተ ባወጣው መመሪያ ከአምስት ዓመት በታች የሆኑ ሕፃናት በቀን ከአንድ ሰዓት በላይ በስማርት ስልኮች፣ በኮምፒውተር ወይም በቴሌቪዥን እስክሪን ላይ ማሳለፍ የለባቸውም። ከሁለት ዓመት በታች የሆኑ ህጻናት ደግሞ ፈጽሞ ስክሪን ፊት መቅረብ የለባቸውም። ይህንን ባለመገንዘብ ልጆችን ከመጠን በላይ የዲጂታል ቴክኖሎጂ እንዲጠቀሙ መፍቀድ ግን በተለይ ለምናባዊ ኦቲዝም ወይም ለቨርቹዋል ኦቲዝም እንደሚያጋልጥ ባለሙያ ገልጸዋል። በኢትዮጵያም በተለይ ከኮሮና ወረርሽኝ በኋላ ችግሩ በስፋት መታየቱን አመልክተዋል። ባለሙያ እንደሚሉት ምናባዊ ኦቲዝም ከመጠን ያለፈ የስክሪን ጊዜ በህፃናት እድገት ላይ ሊያመጣ የሚችለውን አሉታዊ ተጽዕኖ የሚመለከት ነው። ቨርቹዋሊዝም ማለት ላይ ስሙም እንደሚያመለክተው ከቨርቹዋል ወርልድ ወይም ካሁን ካለው ከዲጂታል ወርልድ ጋር በተያያዘ ምክንያት የሚመጣ ኦቲዝም መሰል ምልክቶች ያለው ፕሮብለም ነው ወይም ችግር ነው ማለት ነው። ከዚህ አኳያ ስማርት ስልኮች፣ ታብሌቶች፣ ኮምፒውተሮችና ና ቴሌቪዥንን ጨምሮ ከመጠን ላለፈ የስክሪን ጊዜ የተጋለጡ ልጆች ለምናባዊ ኦቲዝም የመጋለጥ እድላቸው ከፍተኛ ነው። ለዚህም እንደ ምክንያት የሚነሳው ልጆች በገሃዱ ዓለም ውስጥ ለመሳተፍ በቂ እድሎችን ስለማያገኙ ከወላጆች ከተንከባካቢዎችና ከኩዮቻቸው ጋር ፊት ለፊት ለሚደረጉ መስተጋብሮች አስፈላጊ ለሆኑ ማህበራዊ ክህሎቶችና እንዲሁም ለስሜትና ለግንዛቤ እድገታቸው እንቅፋት ይሆናል። በአካላዊ ጨዋታና ከቤት ውጭ በሚደረጉ እንቅስቃሴዎች የሚያሳለፉትን ጊዜ በመቀነስም በአዳጊዎች የስሜት ሚዛን ላይ መዛባትን ያስከትላል። ይህም አጠቃላይ እድገታቸውን በመጉዳት ለምናባዊ ኦቲዝም ተጋላጭ ያደርጋቸዋል። ዶክተር አጸደ እንደሚሉት ምናባዊ ኦቲዝም በህጻናት እድገት ላይ ተጽዕኖ የሚያመጡ የተለያዩ ምልክቶች ይኖሩታል። ልጆቹ የሚያሳያቸው ባህርያት አሉ ወይም ምልክቶች አሉ። እነዚህ ምልክቶች ምንድን ናቸው? አንደኛው እንደ ኦቲዝም ምልክት የምናየው በዋናነትም ተያያዥ ነው ከሌሎችም ጋር የሚመጣው የቋንቋ መዘግየት ነው። ብዙ ጊዜ ቤተሰብ የሚያስተውለው ብዙ ጊዜ እሱን ነው ከሌሎች ምልክቶች ይልቅ ንግግር እና የቋንቋ መዘግየት አንደኛው ነው የሚሆነው። ሌላኛው የሚሆነው ደግሞ ልጆቹ አቴንሽን ፕሮብለም ይኖራቸዋል። ኢን አቴንሽን አንድ ፎከስ አድርጎ የሆነን ነገር አልመስራት አለመቻል አንደኛው ምልክት ነው የሚሆነው። ከዛ በተለዩ ሰዓት ደግሞ ሃይፐር አክቲቭ መሆን ሌላኛው ምልክት ነው የሚሆነው ከጓደኛ ከሌሎች ልጆች ጋር ያላቸው መስተጋብርና ተግባቦት ደግሞ ሌላኛው በጣም ብዙ ጊዜ አፌክትድ የሚሆን ወይም ኦቲዝም መሰል የሚያደርገውም አንዱ ችግር እሱ ነው። እነዚህ ልጆች ረጅም ሰዓት አይኮንታክት ኖሯቸው ከኛ ጋር መተያየት፣ ልጆች ጓደኛ ፈጥረው መግባባት መቻልም ችግር ይኖርባቸዋል። ቨርባል ከመሆኑ ይልቅ ወይም ኮሚኒኬት ለማድረግ ወርዶችን ከመጠቀም ይልቅ የምንለውን ነገር መድገም ኢኮላሊያ የምንለው ነገር አለ። ለአንድ የኦቲዝም ምልክት ስም ማን ነው ሲባል ስምህ ማን ነው ማለት ሌላኛው ላይክ የሴንሰሪ ምልክቶች ይኖሯቸዋል። ለምሳሌ ለሌላ ልጅ ምንም አፌክት የማያደርጉ ድምፆች፣ እይታዎች ለእነሱ መረበሽ ያን ለማሳወቅ ወይ ጆሯቸውን ይይዛሉ። ያ ድምፆች ሲሰሙ ሃይፐርሴንስቲቭ መሆን ለአንዳንድ ስቲሙላዮች ወይም ለአንዳንድ ድምፆችም ሆነ ሽታዎችም ወይም ሲነኩ ላለ ቴክስቸሮችም ሃይፐርሴንስቲቭ መሆን አንደኛው ሌላኛው ምልክት ነው። ከዛ ደግሞ ያልተገባ ምንም ፐርፐዝ የሌላቸው እንቅስቃሴዎች እጆቻቸው ላይ እግሮቻቸው ላይ ማሳየት ሊሆን ይችላል። መወናጨፍ ሊሆን ይችላል፣ ወይ ደጋግሞ አንድን አይነት እንቅስቃሴ የተማረግ ሊሆን ይችላል። ሶስት በተወሰነ መልኩ እነዚህ ምልክቶችን ያሳያል። በገሃዱ ዓለም ከሚደረጉ መስተጋበሮች ወይም የትርፍ ጊዜ ማሳለፊያዎች ይልቅ ለምናባዊ እንቅስቃሴዎች ጠንካራ ፍላጎት ማሳየትም ሌላው ምልክት ነው። ከዚህ በተጨማሪ ተደጋጋሚ ብስጭትና ቶሎ መቆጣት፣ ከምናባዊ አካባቢ ወደ እውነተኛ ሕይወት ለመሸጋገር መቸገር፣ እንዲሁም በስሜት ላይ ድንገተኛና ጉልህ ለውጦችን ማሳየትም ተጠቃሾች ናቸው። ከዚህ ባሻገር በልጆች ላይ የሌሎችን ስሜት የመረዳትን የመሳሰሉ አስፈላጊ ማህበራዊ ክህሎቶችን ለማዳበር እንቅፋት ይፈጥራል ይህም ትርጉም ያለው ግንኙነት ለመመስረትና ከሰዎች ጋር ያላቸውን የስሜት ትስስር እንዲሁም የመግባባት ችሎታቸውን ሊያደናቅፍ ይችላል። ማህበራዊ መስተጋብሮቻቸውንም ይቀንሳል። በእነዚህ አይነት መስተጋብር የመፍጠር ችግሮች ውስጥ ሲሆን የወደፊት ሎንግ ተርም የሆኑ ላይፋቸውንም አፌክት የማድረግ አለው። አንድ ስኩል ወደ ትምህርት ቤት እድሜ በሚደርሱ ሰዓት፣ ለትምህርት ቤት ያላቸው አቀባበል፣ ትምህርት ቤት ፐርፎርማንሳቸው እሱ ላይ አፌክትድ ይሆናል። ፊት አድርጎ ያንን ነገር ቻሌንጅ አልፎ እየቀጠሉ ወደፊት መሄድም አፌክትድ ሊሆናል ይሆንባቸዋል። ኢንዲፔንደንት የሆነ ራሳቸውን ችለው መልበስ፣ መብላት እነሱ አይነት ነገሮችን ልጆች ጋር ወጥቶ ትምህርት ቤቱ ለመምጣት እንዲ አይነት ምትኖችንም አፌክት ያደርጋል። ሰው ሎንግ ተርም ደግሞ የስራን ፐርፎርማንስ ኑሮ ላይም ላሉ ሪሌሽኖች እነዛ ቻሌንጆች ፎርሎንግ እንዳይሆኑ ነው ፍራቻችንም ሶ እነዛን ሰንትኖች ላያመጣ ይችላል። ከግንዛቤ እድገት አኳያም በተንቀሳቃሽ ስልኮች በቴሌቪዥንና ሌሎች ዲጂታል መሳሪያዎች ላይ በሚመለከቷቸው ምናባዊ ተሞክሮች ላይ የታጠሩ በመሆናቸው ከእውነተኛው ዓለም ጋር ያላቸው መስተጋብር ውሱን ይሆናል። ይህም ለንግግር መዘግየት ችግር ይዳርጋቸዋል። ለመሆኑ ምናባዊ ኦቲዝም ከሌላው የአእምሮ እድገት ውሱንነት ወይም ኦቲዝም በምን ይለያል? ልዩነታቸው ያው ይሄኛው ኖርምሊ ኦቲዝም ስፔክትረም ዲስኦርደር የምንለው ይሄ ነው የሚባል የታወቁ ምክንያቶች ባይኖሩትም ግን ዳይሬክትሊ ስክሪን ታይም ወደ ኦቲዝም ስፔክትረም ዲስኦርደር ያመጣል የሚል ፕሮብለሙን ላይፍ ሎንግ የሆነውን ያመጣል የሚሉ እንትኖች የሉም። ግን ይሄኛው ቨርቹዋል ያስባለው ምንድን ነው? ስክሪን ታይም ኤክስፖዘሩ ያመጣው ሳይኖቹን ያኛውንም ኦቲዝም ቢሆን ስክሪን ታይም ኤክስፖዝድ ከሆኑ ያብሰዋል። ሲምፕተሞቹ ኦልሬዲ ያሉ ሲምፕተሞቹ ግን በጣም ወርስ ያደርገዋል። መሻሻል ከማሳየት ይልቅ ሌሎች የምልክቶች በጣም ሊያባብሱ ወደሚችሉ ኮምፕሊኬሽኖችም ሊያመራቸው ይችላል። ስክሪን ታይም ኤክስፖዝድ መሆናቸው ለነዛ ልጆች። ይሄኛው ግን የትኞቹም ልጆች ላይ ጀስት ኤክስፖዝድ ስለሆኑ ብቻ ስክሪን ታይም ኤክስፖሩ የሚያመጣው ኢምፓክት የሚያመጣው ነው ኦቲዝም ነው፣ ቨርቹዋል ኦቲዝም የምንለው። ሶ ቨርቹዋል ኦቲዝሙን መከላከል የምንችለው መሆኑ አንድ ይለየዋል። ሌላኛው ካወቅንም በኋላ ነገሮችን ኤክስፖሩን በመቀነስ ብሄብራል የሆኑ ስትራቴጂዎችን በመጠቀም ምልክቶችን ማሻሻል መመለስ የመቻል እድላችንም የተሻለ ነው የሚሆነው ማለት ነው። ስለሆነ ምናባዊ ኦቲዝም በልጆች ላይ የሚያስከትለውን ጉዳት ለመቀነስ የስክሪን ጊዜ ገደቦችን ማበጀት ወይም አጠቃቀሙ ከልጆች እድሜ ጋር የሚስማማ መሆኑን ማረጋገጥም ወሳኝ መሆኑን ዶክተር አጸደ ገልጸዋል። ስለ ምናባዊ ኦቲዝም ትክክለኛ ግምገማ በማድረግም በችግሩ ላይ መፍትሄ ለመፈለግ የጤና ባለሙያዎችን ማማከርና ልጆችን ወደ ጤናማ ሁኔታ የሚመልሱ የተለያዩ ሕክምናዎችን መከታተልም አስፈላጊ መሆኑን ረዳት ፕሮፌሰር አጸደ ተክለ ሃይማኖት ገልጸዋል። ብሄቤራል ቴራፒዎች አሉ። ቅድም ያልናቸው ብሄቤራል ምልክቶችም ላይ ያለውን ልጅ ለመመለስ ያንን በሚያስተካክል መልኩ የተዘጋጁ ቴራፒዎች አሉ፣ የተለያዩ በዛም ሴንስ ማለፍ ይኖርበታል። ላንጉጅ ወይም የቋንቋ እንትኖ እንደተመለከተም የተለየ ነገር አይደለም። ቤት ውስጥ ቤተሰብ ሊያደርጋቸው የሚችሉ የተለያዩ ስትራቴጂዎች ይኖራሉ። ለንግግር ሕክምና እንቆጥራቸው እነዛን ነገሮች መጀመር ለልጆቹ ያን ያግዝልናል። ሴንሰሪ የሆኑትን ነገሮችም ልክ እንደሌላ ልጅ ሳይሆን የሚማሩበት ወይ ነው ልጆቹ የሚለየው መልሰን እስከምናስተካክልም የምናስተምርበት ወይ ይለያል። እንጂ ልጆቹ ይካንለርን ብሬናቸው ኤርሊ ኤጅ ላይ ሲሆን እንደ ፕላስቲክ ነው እንላለን ብሬናቸው። ሶ ያን ፕላስቲሲቲ ተጠቅሞ ማቀናት ይቻላል፣ ብዙ ነገሮችን። ሶ ወደፊት ላይፋቸው ላይ ትምህርት ቤት ላይፍ፣ በስራም በሁሉም ላይፍ ላይም የተሻለ ለውጥ ማምጣት እንችላለን። ይሄ ደግሞ የአንድ ሰው ሬስፖንስብልቲ አይደለም፣ የባለሙያም የፓረንትም የሁሉም የኮሚኒቲ አባል ሬስፖንስብልቲ ነው። እያስባለን አድማጮች የዛሬው የሳይንስና ቴክኖሎጂ ዝግጅት በዚህ ተጠናቋል። ከዝግጅቱ ጋር ፀሐይ ጫን ያብሪያችሁ ነበርኩ። መልካም ጊዜ